ሰላም፣ ጠናስትልን የተወደዳችሁ አድማጮቻችን፣ ይህ ከዓለም አቀፉ የአድቬንቲስት ሬዲዮ የተዘጋጀ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜያችን ነው። ዛሬ የተለየ አይነት የመዝሙር ምርጫ ይዤላችሁ ቀርብ ያለሁኝ። ዛሬ ይዤላችሁ የመጣሁት የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን የወንዶች ኳርቴት ወይም ደግሞ የወንዶች ጥምር መዘምራንን ነው ይዤላችሁ የቀረብኩት እና እነዚህ መዘምራን ያለ መሳሪያ አካፔላ የሚባል የመዝሙር ስልት ነው የሚዘምሩት። በጣም ግሩም ጣዕመ ዜማዎችን ይዘውልን ቀርበዋል። ስለዚህ ዛሬ በሚኖረን የመዝሙር ጊዜ እጅግ በጣም እንደምትባረኩ መንፈሳችሁ ወደ እግዚአብሔር ከፍ ከፍ እንደሚል ምንም ጥርጥር የለንም። ስለዚህ ወደ መጀመሪያው የወጣቶቹ መዝሙር እናመራለን። የመጀመሪያው የወጣቶች መዘምራን መዝሙር የወንድ ወጣቶች መዘምራን መዝሙር የሚለው ደስታ ቀን ነው። ደስታ ቀን። እግዚአብሔር እጅግ አድርገን እናመሰግነዋለን፣ ግሩም ድንቅ የደስታ ቀን ስለሰጠን እና ጣፋጭ ቀን የደስታ ቀን ስለሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። ደስታ ቀን ደስታ ቀን የሚለውን መዝሙር ከወጣት ኳርቴት መዘምራን ጋብዛችኋለሁ። በመዝሙሩ እግዚአብሔር አምላክ ይባርካችሁ። መዝሙሩን አድምጠን እንመለሳለን። ነፍሴ ትምጣልናሴ

Satan, the Lord of the Lords, the destaken, destaken, destaken, Destaken, destaken, destaken, oh destaken, destaken. Destaken. Destaken. destaken, Tolona, Jesus, the Lord of the

The destaken, and oh destaken, stock and the stock and the stock and the stock and the stock destaken, destaken, destaken, and destaken, oh destaken, destaken. Destaken. Destaken, oh destaken, destaken, destaken. ደስታ ቀን ደስታ ቀን እጅግ በጣም የሚባርክ መዝሙር ነበረ። በመቀጠል የወጣት ኳርቴት መዘምራን ጣፋጭ ዜማ የሚል መዝሙር ይዘውልን ይመጣሉ። ጣፋጭ ዜማ እዘምራለሁ፣ በጸጋው ድኛለሁ፣ ድኛለሁ፣ ድኛለሁ እያሉ ለክርስቶስን ስለ ዳናቸው ስለ ታላቅ ጸጋውና ምሕረቱ የሚያሞግሱበትን ተቀጣዩን ዜማ ደግሞ ጋብዛችኋለሁ። ጣፋጭ ዜማ እዘምራለሁ ጣፋጭ ዜማ Ma kara, luya luya ከቦ እራመዳለ ራመዳለ፣ በጸጋ ትኛለ መንገዴ ሁሉ ክብር ተሞልቷል በጸጋው Hı evet. ሰማይ ዜማ እዘምራለሁ በጸጋው ድኛለሁ የሚለውን መዝሙር አድምጠን ተመልሰናል። ዛሬ አብረውን ያሉት የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን የኳርቴት መዘምራን ናቸው። በመቀጠል ደግሞ ኦ ያ መስቀል ኦ ቀራኒዮ እያሉ ይዘምሩልናል። በጣም የኢየሱስ ክርስቶስን ፍቅርና በቀራኒዮ የፈጸመውን ታላቅ ደህንነት የሚያወራ መዝሙር ነው። ኦ ያ መስቀል ኦ ቀራኒዮ፣ በዚያ መስቀል ለእኔ ኃጢአት ኢየሱስ ክርስቶስ ተሰዋልኝ እያሉ ይዘምራሉ። አድምጠን እንመለሳለን።

Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus Christos, Jesus እጅግ ስሻው እጅግ ስሻው ይቅርታውን ይቅርታውን አግኝቻለሁ አግኝቻለሁ በረከቱ በረከቱ አሁን በእምነት አሁን በእምነት የኢየሱስ ነው በጸጋው ነው ያዳነኝ ኦ ያመስገን Vizya Meskel, Meskel, Jesus Christos, Jesus Christos, Tessa with Chile, Forget I Jesus Jesus የሱስ ክርስቶስ በመቀጠል የፍልሃ ሰባተኛ ቀን አድቬንቲስት ቤተክርስቲያን ኳርቴቶች ይዘውልን የሚቀርቡት መዝሙር። በጣም ግሩም ድንቅ መዝሙር ነው። በኢያሪኮ መንገድ ይላል። በኢያሪኮ መንገድ፣ በኢያሪኮ መንገድ። በመጽሐፍ ቅዱሳችን አንድ ሰው ከኢየሩሳሌም በኢያሪኮ መንገድ ሲያመራ ወንበዴዎች አግኝተው እንደደበደቡትና እንደዘረፉት፣ እንደጎዱት መጽሐፍ ቅዱስ ይናገራል። የመጀመሪያው ሰው ያየው አንድ ካህን ነበረ። ካህኑ ደግሞ ዞር ብሎ እንዳረግ ሰው የተጎዳ ሰው ምናልባት የሞተ ይሆናል። ወደ አገልግሎት እየሄደ ስለሆነ የሞተ ሰው ከነካ አገልግሎት ማድረግ ስለማይችል ከሰው ከማዳን ስርዓት በልጦበት አልፎ እንደሄደ ከዛ ሁለተኛው ደግሞ ለዋዊ ነው። ዘማሪ ዘማሪ መጣ። እሱም ደግሞ ያንን ሰውዬ ማንሳት ትቶ አገልግሎት አለብኝ መዝሙር አለብኝ ብሎ ጥሎ እንደሄደ ከዛ በመጨረሻ የተናቀው የተናቀው ሳምራዊ መጣ ያ ሳምራዊ ግን ትልቅ ስራ ያለው ነጋዴ ነው ነገር ግን ያንን ሁሉ ስራውን ትቶ ያንን ቁስለኛ አንስቶ በቁስሉ ላይ ዘይት አድርጎ ከዛ በኋላ እንደገና ወደ ሐኪም ዘንድ ወስዶ እዳውን ምገንዘብ ሁሉ የህክምናውን ከፍሎ እንደ እንዳሳከመው ኢየሱስ ክርስቶስ በተናገረው ታሪክ ላይ እናያለን። ስለዚህ በኢያሪኮ መንገድ ይህ ሳምራዊ የክርስቶስን ባህሪ ነው ያሳየው። ስለዚህ ክርስቶስ እንደዚህ አይነት አፍቃሪ ነው። እንደ ሳምራዊው ቁስላችንን ፈውሶ ኃጢአታችንን ይቅር ብሎ አክሞ ህይወት የሰጠን ከወደቅንበት ያነሳን ኢየሱስ የሚያመለክት መዝሙር ነው በኢያሪኮ Manget. Where Guas? Where do Guas? Shakemesi Beza. Shakemesi Beza rekha leva rekha bayari ko manga aproi ho na ailey ailey kan ta ga yesu meshi shaka ሐዘንን ሲያርግ! ስጋት አይኖርም አይኖርም ኢየሱስ ከዚያ ነው። ወንድም ላንተ ግሩም መልእክት አለኝ። ትዘምራለ በኢየሱስ ትዛዝ በየሱስ ትዛዝ ኃጢአት ወድቃል። ኃጢአት ይወድቃል። በያሪኮ መንገድ በያሪኮ መንገድ ጥሪውን ስማ ጥሪውን ስማ በያሪኮ መንገድ አፍሮ ይሆናል። አይለይህም የሱስ ካንተ ጋር ሸክም ሲሸከም ሐዘን ሲያርቅ ስጋት አይኖርም የእሱስ ከዚያ ነ ኢየሱስ ነው አዳኝ ኢየሱስ ነው በያሪኮ መንገድ በያሪኮ መንገድ በኃጢአ ስትዝብ በኃጢአ ስትዝብ ጸናሃ ያጸናሃል በፍቅር ክንዱ በፍቅር ክንዱ ይደግፍሃ ይደግፍሃል በያሪኮ መንገድ በያሪኮ መንገድ አብሮ ይሆና I am a ኢየሱስ ከዚያ ነው ዋው! በያሪኮ መንገድ እጅግ በጣም የሚባርክ መዝሙር ነበረ። በመቀጠል ደግሞ ይዘንላችሁ የምንቀርበው መዝሙር ብርሃን ብርሃን በልቤ በራ፣ ብርሃን ብርሃን በልቤ በራ ይላልና። በዚህ በመጨረሻ ዘመን የጌታ የኢየሱስ ክርስቶስ ብርሃን የመንፈስ ቅዱስ የኋለኛው ዝናብ የታላቁ ተስፋ ብርሃን በልባችን ያበራ ዘንድ ጸሎታችን ሊሆን ይገባል። በዚህ መንፈስ ተከታዩን መዝሙር እንድትዘምሩ ጋብዛችኋለሁ በጨለማ ውስጥ ባዘንኩን ኢየሱስ እስኪያገኘ በግሩማያን ፍቅሩ ብርሃን ሕይወቴን አበራው። And yet the be Yükürtan satın Ye fıkh-ı kruberan Vadan yesimetak da nya sen Yes የሚከተለው መዝሙር በኢየሱስ ክርስቶስ ምሳሌ ላይ ያተኮረ ነው። ምሳሌ ሳይሆን በኢየሱስ ክርስቶስ ፈውስ ላይ ያተኮረ ነው። አንዲት በጣም አሥራ ሁለት ዓመት ሙሉ ደም ሲፈሳት የነበረች ሴት ወደ ኢየሱስ ክርስቶስ እንደመጣች እና የጨርቁን ጨርቁን ራፊ ወይም የጨርቁን ጫፍ በነካው ጊዜ እድናለሁ ብላ በእምነት እንደነካች ለዛ በነካሽ ጊዜ ደግሞ እንደተፈወሰች መጽሐፍ ቅዱስ ይነግረናል። ስለዚህ በእምነት መንካት የኢየሱስን የልብሱን የጨርቁን ጫፍ በእምነት መንካት፣ ዛሬም በእምነት ከነካ ነው ፈውስና ደህንነት እንደምናገኝ መዝሙሩ ይነግረናል። ጊዜ በእምነት መንካት የኢየሱስ The moon, the de the moon, the the moon, the the the when the jesus nia crystals for wash no guitar

Krastos for wash no guitar guitar das es be kendo felsia me tal beziaise at tapa tal. Jesús who let men for Where Jesus Christus for wash no get. Yes, Jesus Ye lekutfos yame ta wen de yasuz na yake christos per wash no geta, l. geta l. ይህንን መዝሙር በመስማት የዛሬውን የመዝሙር ምርጫችንን በዚህ መዝሙር እናጠናቅቃለን። የተወደዳችሁ አድማጮቻችን፣ በመዝሙር መዝሙርን ለመምረጥ ከፈለጋችሁ በመልእክት ሳጥን ቁጥራችን 145 ላይ፣ በስልክ ቁጥራችን 0910 82 81 82 ላይ የምትፈልጉትን የመዝሙር አይነት የምስጋና ወይም ደግሞ የጸሎት ወይም ደግሞ የውዳሴ መዝሙር ብትጠይቁን እናቀርብላችሁ ዝግጁ ነን። በሚቀጥለው ሳምንት ሌሎች መዝሙሮችን መራርጠን ደግሞ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደና ሆነ ማነው ጌታ ኢየሱስ yes yes down, Jesus. my no good